You're with SBS Radio. Find more great stories in your language at sbs.com.au. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የክፍለ አገር መሪዎች በፕላስቲክ ወረቀት መስታወትና ጎማዎች የውጭ አቅርቦቶች ላይ እገዳ ለመጣል ተስማሙ። ጋዜጠኞችንና የሚዲያ ተቋማትን አስመልክቶ ስለሚደረጉ ምርመራዎች አዲስ መመሪያ ለአውስትሬሊያ ፌዴራል ፖሊስ ተሰጠ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የክፍለ አገራት መሪዎች ፕላስቲክ፣ ወረቀት፣ መስተዋትና ጎማዎችን ለውጭ አገራት አቅርቦት እንዳይውሉ እገዳ ለመጣል ተስማሙ። ስምምነቱ ይፋ የሆነው ዛሬ አርብ የአውስትሬሊያ መንግስታት ምክር ቤት ካንስ ውስጥ በመከረበት ወቅት ነው። ጠቅላይ ሚኒስትር ስኮት ሞሪሰን አንዳችም ዳግም ጥቅም ላይ የሚውሉ ቁሳቁሶች ወደ ውቅያኖስ ወይም ወደ ቆሻሻ መጣያ እንዳይወድቁ ከክፍለ ሀገራት መሪዎች ጋር አብረው እንደሚሰሩ ሲገልጡ፣ የፕላስቲክ መጠጫዎች ወደ ውቅያኖስና ወንዝ እንዳይገቡ ወደ ቆሻሻ ፕላስቲክ ማጠራቀሚያ ሲቀመጡ፣ ያ በተዘዋዋሪ የተገባ ቃል ኪዳን ነው ሰዎች ያን የሚያደርጉት ዳግም ለጥቅም ይውላሉ ብለው ስለሚያስቡ ነው። ይሁንና ዳግም ጥቅም ላይ የሚውለው አሥራ ሁለት ፐርሰንቱ ብቻ ነው ብለዋል። ምንም እንኳ ገና የጊዜ ገደብ ያልተቆረጠለት ቢሆንም የአካባቢ መንግሥት ማኅበር ፕሬዚደንት ዴቪድ ሎክሊን እርምጃው ጠቃሚ ነው ብለዋል። ይህ በእንዲህ እንዳለም የአውስትራሊያን ምጣኔ ሀብት ለማሳደግና አገሪቱን ገጥሞት ያለውን የሥራ ተግዳራቶች ለመቋቋም የእጅ ሥራ ሥርዓተ ትምህርት ለሥራ አስፈላጊ የሆነ ችሎታ ማዳበሪያ እንደሚሆን ተናግረዋል። የፌዴራል መንግሥቱ ይህንኑ ለማጠናከር በኤፕሪል በጀቱ ለብሔራዊ ችሎታዎች ኮሚሽን ማቋቋሚያ ድጎማ ማድረጉ ይታወሳል። ፍኖተ ካርታውንም ቀርጾ በ2020 ለፌዴራልና የክፍለ አገር መንግስታቱ ምክር ቤት ያቀርባል። የሀገር ውስጥ ደህንነት ሚኒስትር ፒተር ዳትን የአውስትሬልያ ፌዴራል ፖሊስ ጋዜጠኞችንና የሚዲያ ተቋማትን ሲመረምር ሊከተላቸው የሚገቡ አዲስ መመሪያዎችን አስተላለፉ። አቶ ዳትን የአውስትሬልያ ፌዴራል ፖሊስ ሕጋዊ ይሁንታ የሌላቸው መረጃዎች ለአደባባይ ሲበቁ ለሕዝብ ካለው የመረጃ ጠቀሜታ አኳያ የማየቱን ተግባር ከግምት ውስጥ ማስገባት እንደሚገባም ጠቁመዋል። በቅርቡ የአውስትሬሊያ ፌዴራል ፖሊስ የኤቢሲና ኒውስ ኮርፕ ጋዜጠኞች ላይ በተናጠል ያካሄዳቸው ምርመራዎች ብርቱ ትችቶችን አስከትለዋል። በደርዘን የሚቆጠሩ በረራዎች ሜልበርንና ሲድኒ ውስጥ በኃይለኛ ንፋስ በረዶና ዝናብ ሳቢያ ተገድተዋል። እንደ አውስትራሊያ ሰዓት አቆጣጠር ከቀትር በኋላ ሦስት ሰዓት ድረስ 31 ያህል የአገር ውስጥ በረራዎች በአየር ጠባይ ሳቢያ ተሰርዘዋል። ሁለቱም የሜልበርንና የሲድኒ አውሮፕላን ማረፊያዎች ለአውሮፕላን ማረፊያ እንዲውል ያደረጉት አንዳንድ ማረፊያን ብቻ ነው። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የክፍል አገራት መሪዎች በፕላስቲክ ወረቀት መስተዋትና ጎማዎች የውጭ አቅርቦቶች ላይ እገዳ ለመጣል ተስማሙ። ጋዜጠኞችንና የሚዲያ ተቋማትን አስመልክቶ ስለሚደረጉ ምርመራዎች አዲስ መመሪያ ለአውስትራሊያ ፌዴራል ፖሊስ ተሰጠ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። Hear more stories in your language by visiting sbs.com.au.